Of you, America, በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ማክሰኞ ሐምሌ 13 2013 ዓ.ም ዝግጅታችን ጀመረ። የዛሬ ቀን የለውጥ ቀን ነው። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ተቀዳሚ ሙፍቲ ሀጂ ኡመር ኢድሪስ ናቸው። 1442ተኛው የኢድ አል አዳሀ ወይም አረፋ በዓል አከባበርን በተመለከተ ሰፋ ያለ ዘገባ ይኖረናል። ጤና ይስጥልን፣ እንደምናመሻችሁ ክቡራን አድማጮች፣ የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ብርሃን ኃይሉ ስርጭቱን ታቀናብርልናለች። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አምሐሪክ ቪኦኤ ኒውስ ዶት ኮም በአት ቪኦኤ አምሃሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ ዓርብ በአህዱ ራዲዮ 94.3 ላይ ታገኙናላችሁ። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ። ጤና ይስጥልኝ። እንደምናመሻችሁ አድማጮች፣ ዜናውን የማሰማችሁ ቆንጂት ታየ ነኝ። 1442ኛው የኢዳላድሃ የአረፋ በዓል ዛሬ በኢትዮጵያ በተለያዩ ስነ ስርዓቶች ተከብሯል። በአዲስ አበባ ስቴዲየም በርካታ የእምነቱ ተከታዮች የሃይማኖት አባቶችና ሌሎች እንግዶች በተገኙበት በከፍተኛ ድምቀት በዓሉ ተከብረዋል። በሥነ ሥርዓቱ ላይ መልእክት ያስተላለፉት የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዚደንት ተቀዳሚ ሙፍቲ ሃጂ ኡመር ድሪስ አረፋ የመተሳሰብ የአንድነትና የአብሮነት በዓል መሆኑን አሳስበዋል። የአዲስ አበባውንና በተለያዩ የሀገሪቱ ክፍሎች የበዓሉን አከባበር የያዙ ዘገባዎች በመጽሔት ክፍለ ጊዜ አሰናድተናል። የእስልምና እምነት ተከታይ አድማጮቻችን እንኳን ለኢዳል አድሃ በዓል አደረሳችሁ። በመላው ዓለም የእስልምና እምነት ተከታዮች የኢዳል አድሃን በዓል በአሁኑ ወቅት ባለው የኮቪድ-19 ወረርሽኝ ስጋት ድባብ ውስጥ ሆነው እያከበሩ ነው። የዘንድሮ በዓል እየተከበረ ያለውም ከፊተኛው በበለጠ ፍጥነት የሚዛመተው የኮሮና ቫይረስ ዝርያ ዴልታ የደቀነው ስጋት እየተባባሰና አንዳንድ ሀገሮች እንደገና አዳዲስ ወረርሽኙን መከላከያና መቆጣጠሪያ ገደቦችን እያጸኑ ባሉበት በአሁኑ ወቅት መሆኑ ነው። ትግራይ ውስጥ እንደ አውሮፓውያን አቆጣጠር ካለፈው ሰኔ ወር ወዲህ የረድኤት ተደራሽነት እየተሻሻለ ቢሆንም ወደ ክልሉ የመግባትና የመውጣት እንቅስቃሴው የሰብአዊ ረዴት አጋሮቻችን እንደሚነግሩን አሁንም የተገደበ ነው ሲሉ የተባበሩት መንግስታት ድርጅት ምክትል ቃል አቀባይ ፈርሃን ሀቅ ተናገሩ። ይህ መሆኑ ለረዴት ሰራተኞቹ ተጨማሪ የእርዳታ አቅርቦቶች ለማስገባትና የእርዳታ ስራው እንዲቀጥል ሰራተኞችን ለማንቀሳቀስ አዳጋች ያደርግባቸዋል ብለዋል። ክልሉ ውስጥ ከአሁን ቀደም ለመድረስ አስቸጋሪ ወደ ነበሩት አካባቢዎች በአሁኑ ወቅት ለመድረስ እየተቻለ መሆኑን የመንግስታቱ ድርጅት ምክትል ቃል አቀባዩ ፋርሃን ሀቅ ተናግረዋል። እርዳታ ከሚያስፈልጋቸው አምስት ነጥብ ሁለት ሚሊዮን ሰዎች መካከል አራት ሚሊዮኑ ማለትም ሰባ አምስት ከመቶ ያሉባቸው አካባቢዎች በአሁኑ ሰዓት የሰብአዊ ረዴት እንቅስቃሴ የሚቻል መሆኑን የጠቀሱት ቃል አቀባዩ ባለፈው ግንቦት ወር ግን ለመድረስ የሚቻለው 30 ከመቶውን ብቻ ነበር ብለዋል። አስከትለውም የመንግስታቱ ድርጅት ቃል አቀባይ በመኪና እርዳታ ማጓጓዝ የሚቻለው በክልልና በፌዴራል መንግስት ከባድ ቁጥጥር በሚደረግበት በአፋር ክልል ብቻም በመሆኑ ክልሉ ውስጥ ያለው የእርዳታ አቅርቦት በፍጥነት እየተሟጠጠ ነው ብለዋል። ከሁለት ሳምንት ከሚበልጥ ጊዜ በኋላ ለመጀመሪያ ጊዜ ባለፈው ሳምንት የእርዳታ አቅርቦቶችን የጫኑ 54 መኪናዎች መቀሌ እንደደረሱ ያስታወሱት ፋርሃን ሀክ ያ በቂ ስላልሆነ በየቀኑ ከዚያ በላይ እርዳታ የያዙ ተሽከርካሪዎች መግባት ይኖርባቸዋል ብለዋል። አስከትለውም የኢትዮጵያ መንግስት ፈቃድ ከሰጠ በኋላ የተባበሩት መንግስታት ድርጅት የሰብዓዊ ረድኤት በረራ አገልግሎት ባለፈው ቅዳሜ ወደ ትግራይ የተሳካ የሙከራ በረራ ማድረጉን ገልጸው መደበኛ በረራዎች እንደ አውሮፓውያን አቆጣጠር ከነገ ሐምሌ 21 ጀምሮ እንደሚቀጥሉ ቃል አቀባዩ አስታውቀዋል። አያይዘውም በክልሉ ያለው የሰብአዊ ሁኔታ እንዳይባባስ መሰረታዊ አገልግሎቶች የኤሌክትሪክ፣ የመገናኛ፣ የባንክ፣ የመሳሰሉት እንዲሁም መደበኛ በረራዎች እንዲቀጠሉ ጥሪ ማሰማታችንን እንቀጥላለን ነው ያሉት። አስቸኳይ የገንዘብ ድጋፍም ያስፈልጋል ብለዋል። እስከዚህ የአውሮፓ 221 ዓ ም ማብቂያ በሚኖረው ጊዜ ለትግራይ ሰብአዊ ረድኤት ከሚያስፈልገው ከአጠቃላዩ ወጪ ከግማሽ በላዩን የሚይዘው ከ430 ሚሊዮን ዶላር በላይ ድጋፍ እንዲሰጥን አሁንም መጠየቃችንን እንቀጥላለን ብለዋል። በቀድሞ የደቡብ አፍሪካ ፕሬዚደንት ጄኮብ ዙማ ላይ የተመሰረቱት የሙስና ወንጀሎች የክስ ሂደት ለሚቀጥለው ነሐሴ ወር ተቀጥረዋል። የቀድሞው መኖሪያቸው ኳዙሉ ናታል ክፍለ ግዛት ፒየትረ ማርቲዝበርግ ከፍተኛ ፍርድ ቤት ዳኛ የክስ ሂደቱን እንደ አውሮፓውያን አቆጣጠር ለነሐሴ አስር ቀጥረዋል። የጄከብ ዙማ ጠበቆች የቀድሞው ፕሬዚደንት በአካል ችሎቱ ፊት ለመቅረብ ጊዜ እንዲኖራቸውና በአግባቡ እንድንመካከርበት ሂደቱ ይዛወርልን ብለው ስለጠየቁ ነው ተብሏል። የ79 ዓመቱ ዙማ ከሁለት ሳምንታት ገደማ በፊት እጃቸውን ሰጥተው በሕገ መንግስታዊ ፍርድ ቤት የፍርድ ቤት ትእዛዝ ባለማክበር በተበየነባቸው የ15 ወር እስራት ቅጣት እስር ቤት ናቸው። ትናንት ከእስር ቤቱ በኢንተርኔት በቪዲዮ አማካይነት ችሎቱ ፊት ቀርበው ነበር። በሌላ የአፍሪካ ዜና የማሊ የሽግግር ፕሬዚደንት አሲሚ ጎይታ ዛሬ ማክሰኞ ዋና ከተማዋ ባማኮ በሚገኘው በታላቁ መስጊድ ሁለት ወንዶች በጩቤ ጥቃት እንደሰነዘሩባቸው የፈረንሳይ የዜና ወኪል ዘገበ። ጥቃቱ የደረሰው በመስጊዱ የኢድ አልአድሃ በዓል ጸሎት ስነ ስርዓት ላይ ሲሆን ጋዜጠኞች እንዳሉት የሽግግር ፕሬዚደንቱ ወዲያውኑ ከመስጊዱ እንዲወጡ ተደርጓል። በጥቃቱ ጉዳት ደርሶባቸው እንደሆነ ግን የተረጋገጠ ነገር የለም። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት ነው። ዩናይትድ ስቴትስ ዜጎቿ የኮቪድ-19 ስርጭት እየተባባሰ ወዳለባት ወደ ብሪታንያ ከመጓዝ እንዲቆጠቡ አሳሰበች። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ብሪታንያን የሚመለከተውን የጉዞ ማሳሰቢያ ዛሬ ወደ መጨረሻው ደረጃ ከፍ አድርጎታል። ቀደም ብሎም የዩናይትድ ስቴትስ የበሽታዎች መቆጣጠሪያና መከላከያ ማዕከል ሲዲሲም ተመሳሳይ እርምጃ ወስዶ ነበር። አሜሪካውያን የግድ ወደ ብሪታንያ መጓዝ ካለባቸው ከመጓዛቸው በፊት የኮቪድ ክትባታቸውን ሙሉ በሙሉ ወስደው እንዲያጠናቀቁ ሁለቱም ተቋማት አሳስበዋል። ስቴት ዲፓርትመንትና ሲዲሲ ይህን ማሳሰቢያ ያወጡት ብሪታንያ ውስጥ የኮቪድ-19 መከላከያ ገደቦች በሙሉ ማለት በሚያስችል ደረጃ ተሰርዘው ህዝቡ የነጻነታችን ቀን ብሎ ደስታውን በገለጸበት በዚህ ወቅት ነው። እንግሊዝ ውስጥ ካለፈው ጥር ወዲህ ለመጀመሪያ ጊዜ ባለፈው ሳምንት ውስጥ በቀን ከ50 ሺ በላይ አዲስ የኮሮና ቫይረስ ተጋላጮች መገኘታቸው ተገልጿል። ቁጥሩ በአብዛኛው ያሻቀበው በዴልታው ዝርያ ቫይረስ ምክንያት መሆኑ ተገልጿል። በመጨረሻም የቀድሞ የአዲስ አበባ ከተማ ከንቲባ ዘውዴ ተክሉ ስርዓተ ቀብር ተፈጸመ። በ85 ዓመታቸው ከዚህ ዓለም በሞት የተለዩት የቀድሞ ከንቲባ የአስከሬን ሽኝት መርሃ ግብር ላይ ምክትል ከንቲባ አዳነች አበቤ ባደረጉት ንግግር ከንቲባ ዘውዴ በሥራ ዘመናቸው ከተማይቱን በማዘመን ረገድ ከፍተኛ ሚና ተጫውተዋል ብለዋል። ከ1973 እስከ 1981 ድረስ 22ኛው የአዲስ አበባ ከተማ በመሆን ለ8 ዓመታት ያገለገሉት የከንቲባ ዘውዴ የቀብር ስነ ስርዓት ፕሬዚደንት ሳህለ ወርቅ ዘውዴ በተገኙበት በዛሬው ዕለት በቅድስት ሥላሴ ካቴድራል ተከናውኗል። ኬኔዲ አባተ ዝርዝሩን ይዟል። የአዲስ አበባ ከተማ የቀድሞ ከንቲባ የነበሩት ኢንጂነር ዘውድ የተክሉ በ85 ዓመታቸው ከትናንት በስቲያ ሐምሌ 11 ነው ከዚህ ዓለም በሞት የተለዩት። ዛሬ ከረፋዱ አምስት ሰዓት ጀምሮ በአዲስ አበባ ከተማ አስተዳደር ቅጥር ግቢ ወይም ማዘጋጃ ቤት ምክትል ከንቲባ አዳነች አቤቤ የፌዴራልና የከተማ አስተዳደር ከፍተኛ አመራሮች፣ ወዳጅ ዘመድና ቤተሰቦቻቸው በተገኙበት የቀድሞ ከንቲባ የአስከሬን ሽኝት መርሃ ግብር ተከናውኗል። ምክትል ከንቲባ አዳነች አቤቤ በሽኝት ስነ ስርዓቱ ላይ ባደረጉት ንግግ ንግግር ከንቲባ ዘውዴ በስራ ዘመናቸው ከተማዋን በማዘመን ረገድ ከፍተኛ ሚና መጫወታቸውን ገልጸዋል። እኚህ ታላቅ መሪ በስራ ዘመናቸው የሀገራችን መዲና የሆነችውን አዲስ አበባን የስልጣኔና የከተማኝነት ጉዞ በሁለተናዊ መልኩ ለከፍተኛ ውጤት ያበቋት ትልቅ ሰው ናቸው። ከዚህም የተነሳ ስማቸው ከመቃብር በላይ ሲታወስ ይኖራል። በተለይም የከተማ ፕላንና አደረጃጀት አሰራር የጎላ እንዲሆንና ጥራቱን የጠበቀ ቢሆን ትልቅ አስተዋጽኦ አበርክቷል። እንደ ከንቲባ ዘውዴ አይነት አበርክቶ ያለውን ሰው ማጣት እንዲህ ቀላል እንዳልሆነ እናውቃለን። ጉዳቱ ለዘመናት በሁለንተናዊ መልኩ የተደራጀን አንድ ቤተ መጻሕፍት እንደማጣት ከንቲባ ዘውዴ ከሰሯቸው ተግባራት መካከል የአዲስ አበባ ሙዚየምን ማደራጀታቸውንና በከተማዋ አስር መናፈሻ ፓርኮችን ማሰራታቸውንም የጠቀሱት ወይዘሮ አዳነች ለወዳጅ ዘመዶቻቸውና ለከተማዋ ነዋሪዎች መጽናናትን ተመኝተዋል ከከንቲባነት ባለፈ በተለያዩ ኃላፊነቶችም ሀገራቸውን ያገለገሉት ኢንጂነር ዘውዴ ተክሉ በ1973 ዓ ም በተደረገው ሶስተኛ ዙር የአዲስ አበባ ከተማ ነዋሪዎች ማህበራት ምርጫ ከንቲባ በመሆን ተመርጠው ከ1973 እስከ 1981 ዓ ም ድረስ ሀያ ሁለተኛው የአዲስ አበባ ከንቲባ በመሆን ለስምንት አመታት አገልግለዋል። ከንቲባ ዘውዴ ተክሉ ከአባታቸው ከባሻ ተክሉ አመኑና ከእናታቸው ከወይዘሮ አስካለ ደገፉ በሀረርጌ ጠቅላይ ግዛት በሐረር ዙሪያ አውራጃ በኤጀርሳ ጎሮ ወረዳ ገንደ ጋራ በሚባል አካባቢ መጋቢት ሰባት ቀን ሺ ዘጠኝ መቶ ሀያ ስምንት አመተ ምህረት መወለዳቸውን የህይወት ታሪካቸው ያስረዳል። በሰማኒያ አምስት አመታቸው ያረፉት የከንቲባ ዘውዴ ተክሉ የቀብር ስነ ስርአት ፕሬዝደንት ሳህለ ወርቅ ዘውዴ በተገኙበት በዛሬ ሁለት በቅድስት ስላሴ ካቴድራል ሊበራል ተፈጽሟል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ። ኬኔዲ አባተ ለዘገባው አመሰግናለሁ። ሌላም ዜና አረፍታለን። የተለያዩ የአፋን ኦሮሞ መጽሐፍት ደራሲው አቶ ጋዲሳ ብሩ በ63 ዓመታቸው አርፈዋል። የኦሮሞ ደራሲያን ማኅበር መሥራችና ጸሐፊ የነበሩት አቶ ጋዲሳ በልብ ህመም ምክንያት ትናንት ማረፋቸውን ቤተሰባቸው አስታውቋል። ገልሞ ዳዊት ባጠናቀረው ዘገባ ድርሰታቸውን በቁቤ አፋን ኦሮሞ ካሳተሙ የመጀመሪያ የኦሮሞ ደራሲዎች አንዱ መሆናቸውን የሚነገረው አቶ ጋዲሳ የአፋን ኦሮሞ ስነ ጽሑፍ አሁን ካለበት እንዲደርስ አስተዋጽኦ ካደረጉ ሰዎች አንዱ መሆናቸውን ወዳጆቻቸው እና የስራ አጋሮቻቸው እንደሚመሰክሩላቸው ጠቅሶ ቀጣዩን ዘገባ አስተላልፈዋል። በ1950 በቦቆጅ የተወለዱት ታዋቂው የኦሮምኛ ቋንቋ መጽሐፍት ደራሲ ጋዲሳ ብሩ በስልሳ ሶስት ዓመታቸው ከዚህ ዓለም በሞት ተለይተዋል። ልጃቸው ባይሉ ጋዲሳ ብሩ አባታቸው ጋዲሳ የልብ ህመም ስታመሙ ቆይተው ትላንት ህይወታቸው አልፈዋል ብለዋል። ሁለት ዓመት ሊሆነው ሆነው ነው ከታመመ አሁን ከማረፉ በፊት አንድ ሳምንት ወደ ዘጠኝ ቀን እንደዚህ የሚሆን ኢንፌክሽን ትንሽ አሞት ሆስፒታል ገብቶ ነው የነበረው። በዛ እንግዲህ ሲታገዝ ሲረዳ ቆይቶ ነው ያረፈ ደራሲ ጋዲሳ ብሩ በዘመናቸው በርካታ መጽሐፎችን ጽፈዋል እንዲሁም ተርጉመዋል። ወጣት የሚዩ ሙለታ የኦሮሞ ደራሲያን ማህበር ፕሬዚደንት አቶ ጋዲሳ በቁቤ አፋን ሮሞ መጽሐፋቸውን ካሳተሙ የመጀመሪያዎቹ ደራሲዎች አንዱ ናቸው ይላል። ዮሚዩ አሁን በፕሬዝደንትነት የሚያገለግለው የኦሮሞ ደራሲያን ማህበር በደራሲ ጋዲሳ ብሩ መቋቋሙን ገልጸው አቶ ጋዲሳ የኦሮሞ ስነ ጽሑፍ ዛሬ እንዲደርስ ካደረጉ ሰዎች ዋነኛው ሰው ናቸው ብለዋል። የስራ ወዳጃቸው የሆነው የቀድሞ የኢትዮጵያ ሬዲዮ አፋን ኦሮሞ ዝግጅት ክፍል ባልደረባ ጋዜጠኛና ደራሲ ኢሳያስ ኦርዶፋ ደራሲ ጋዲሳ ብሩ ትጉ ሰው እንደነበሩ ይናገራል። በተለይ በቁቤ አፋን ኦሮሞ በመጀመሪያ የታተሙ መጽሐፋቸው ኩሳ ገዶ በ1979 በኢትዮጵያ ሬዲዮ መሰራጨቱንም አብራርተዋል። ደራሲ ጋዲሳ ብሩ የኦሮሞ ደራሲዎች ማህበር መስራችና የመጀመሪያ ፕሬዚዳንትም ነበሩ። ጋዜጠኛ ኢሳያስ ኦርዶፋ ያኔ ማህበሩ ሲቋቋም ብዙ ተግዳሮቶች እንደነበሩ አውሰው ደራሲ ጋዲሳ ማህበሩ ቆይቶ ለዛሬ ወጣት ደራሲያን እንዲተላለፍ ትልቅ ሚና ተጫውተዋል ብለዋል። ትላንት በልብ ህመም ህይወታቸው ያለፈው ደራሲ ጋዲስ አብሩ ትምህርታቸውን በአሰላ ና በአዲስ አበባ እንደተከታተሉ የህይወት ታሪካቸው ያስረዳል። የቅብር ስነ ስርዓታቸውም ነገ በአዲስ አበባ ቅዱስ ዮሴፍ ቤተ ክርስቲያን እንደሚከናወንም ቤተሰባቸው ገልጸዋል። ለአሜሪካ ድምጽ ገልሞ ዳዊት አዳማ። ገልሞ ዳዊትን ለዘገበው አመሰግናለሁ። አድማጮች፣ ለሰአቱ ያለን ዜና በዚሁ ያበቃል። እኛም ቆንጅት ታየን ለዜናዎቹ እናመሰግናለን። የእስልምና እምነት ተከታዮች በድጋሚ እንኳን ለኢድ አልአድሃ አረፋ በዓል በሰላም አደረሳችሁ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ በ25 ሜትር ባንድ በ1240 ኪሎ ሄርዝ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይልሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ማክሰኞ ሀምሌ 13 2013 ዓ ም ዝግጅታችን ነው ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም በአት ቪኦኤ አምሃሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ በአህዱ ራዲዮ 94.3 ላይ ታገኙናላችሁ። አሁን ወደ ዕለቱ አብይ ርዕስ እንለፍ። የዚህ ወረርሽኝ ታሪክ ገና ተጽፎ አላለቀም። ቫይረሱ እየተቀያየረ ገና ምን እንደሚመጣ ስለማይታወቅ አሁንም እንጂ በተለይ ኢትዮጵያን ሀገሮች ከፍተኛ ጥንቃቄ አሁን ያስፈልጋል ካለፈውም ጊዜ በበለጠ ነው። ዶክተር አሰፋ ጀጃው መኮንን በዩናይትድ ስቴትሱ የራክቪል የውስጥ ደዌ ሕክምና ማዕከል የሳምባ የጽኑ ህሙማን እና ከእንቅልፍ ጋር ተያይዘው የሚመጡ በሽታዎች ስፔሻሊስት እና የማዕከሉ የኮቪድ አስራ ዘጠኝ ፕሮግራም ሊቀመንበር ናቸው። በኮቪድ-19 ወረርሽኝ በዓለም ዙሪያ ያለውን ይዞታ በሚዳስስ ቀጣዩን መንገድ በሚያስቃኝ ቅንብር በሁለተኛው አጋማሽ ስርጭታችን በሀኪሞን ይጠብቁ። ይመለሳሉ። አሁን ወደ ዕለቱ አብይ ርዕስ እንለፍ። አንድ 1442ኛው የኢድ አል አድሀ ወይም አረፋ በዓል ዛሬ በኢትዮጵያ በተለያዩ ስርዓቶች ተከብሯል። በአዲስ አበባ ስታዲየም በርካታ የእምነቱ ተከታዮች የሃይማኖት አባቶችና ሌሎች እንግዶች በተገኙበት በከፍተኛ ድምቀት ተከብሯል። በስነ ስርዓቱ ላይ መልእክት ያስተላለፉት የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ተቀዳሚ ሙፍቲ ሀጅ ኡመር ኢድሪስ አረፋ የመተሳሰብ የአንድነትና የአብሮነት በዓል ነው ብለዋል። ፀሐይ ዳምጠው ዝርዝሩን ታሰማናለች። 1442ኛው የኢድ አልአዳ አረፋ በዓል በብዙ ሺዎች የሚቆጠሩ የእስልምና እምነት ተከታዮች በተገኙበት ነው ዛሬ በአዲስ አበባ ስታዲየም የተከበረው። የአደባባይ በዓላት በኮሮና ቫይረስ ስጋት ተገድበው በቆዩባት ኢትዮጵያ መሰል ክንውኖች እንደገና መታየ የተጀመሩት በቅርብ ነው። የዘንድሮው አረፋም ታዲያ በኮሮና ቫይረስ ስጋት ውስጥ ከተከበሩ ካለፈው አመት በዓል በተለየና በደመቀ ሁኔታ ነው የተከበረው። አላሁ አክበር بسم الله الرحمن الرحيم الحمد لله رب العالمين አረፋ የመተሳሰብ፣ የአንድነት እና የአብሮነት በዓል ነው ሲሉ የኢትዮጵያ እስልምና ጉዳዮች ምክር ቤት ፕሬዝዳንት ተቀዳሚው ሙፍቲ ሀጂ ዑመር ኢድሪስ ገልጸዋል። ተቀዳሚ ሙፍቲ በሶላት ስነ ስርዓት ላይ የአረፋን በዓል አከባበርና የሃይማኖቱን አስተምሮትም አብራርቷል። ኢዴል ፍጥርና ኢዴል አድሃ በብዙ ነገሮች ይገናኛሉ። በሶላት በተክቢራ ወደ ሶላት ቦታ በመሄድ በመመለስ በማንኛውም ነገር ይመሳሰላሉ። ኢዴል አድሃ ግን ከዛ የሚለይበት አለ። عندنا يقوم بيل <سؤال> الفطر بان يقوم بان يقوم بان يقوم بان يقوم مبرات آي ሁለቱም ውቅሶች አርደዋል ታረዱት ጉበቱን አስጠብሰው ጉበቱን በልተዋል ይላል የሚያርዱ ሰው ተስጋው እንዲበሉ የማያርዱም ሰው ተሌላው እንዲበሉ ይሄ ተሷላት በኋላ እንዲሆን ተደንግጓል ሱና ነው ተገቢ ነው ተቀዳሚ ውፍቲ አክለው አላን መፍራት በትዕዛዙ ማደር ይጠበቅብናል እንደ ሀገር ልዩነት ከሚፈጥሩ አስተሳሰቦች መጠበቅ አለብን ሲሉ ተናግረዋል የዛሬ ቀን የለውጥ ቀን ነው። ነቢያችን ዓለይሂ ሰላቱ ወሰላም ተመካ መዲና በገቡ ጊዜ የመዲናን ሰዎች በዓመት ሁለት ጊዜ እየተሰባሰቡ ለዱንያ ሽግራቸው ብቻ ተወያይተው እሚለያዩበት ሀለት ነበራቸው። በዛ ላይ ነቢያችን አገኟቸው። ይሄ እናንተ ስብስብ ለይህ ዓለም ብቻ ነው እኔ የሚጠቅም ወደ ሆነ ነገር ንገልብጥላችሁ ልለውጥላችሁ ለውጥላችሁ ብለው በኢደል ፍጥርና በኢደል አብሀ ለውጠውላቸዋል። አገሮች፣ ብሔሮች፣ ብሔረሰቦች ልምድ ያላቸው፣ ልማድ ያላቸው፣ ባህል አላቸው ጥሩ ልምድ የጥሩ ባህል መጥፎ ባህል ያላቸው ሰዎች እንደው ባህል ነው ብሎ በዛው ገትሮ ማያስታይሆን ወደ መልካሙ መለወጥ ይፈለጋል ማለት ይሄ ያመላክተናል። ከባድ ለውጥ ነው ከባድ መልእክት ነው ማለት ማስተላለፍ እፈልጋለሁ። የአረፋ በዓል ሲከበር ያለው የሌለውን በመርዳትና በመተሳሰብ ነው ያለው ደግሞ በበዓሉ ላይ ከተገኙት ተሳታፊዎች አንዱ ወጣት ሙባረክ ሱልጣን ነው። አንድ ሰው ለተፈጠረለት ዓላማ ከፍ ብሎ መኖር እንዳለበት ሰብአዊነትንም ደግሞ ማንጸባረቅ እንደሚገባ ሁለተኛ ደግሞ ለዚያ ለተፈጠረለት መሰረታዊ የሆነ ዓላማ ሁል ጊዜም ሊያድር እንደሚገባ የሚያሳይ ነው እና ሙስሊሙ ማህበረሰብ ይህንን የኢድ አል አድሃ በዓልን በሚያከብርበት ሰዓት ሰብአዊነትን በከፍተኛ ደረጃ ማስፋፋት ይኖርበታል። በተለይ ደግሞ አሁን ሀገራችን ካለችበት ተጨባጭ ሁኔታ አንፃር ብዙ ጥሩ ነገሮች ቢኖሩም ለውጥ ይዞት የመጣው ደግሞ የተለያዩ ችግሮች አሉ። ያለ ከፍተኛ የሆነ መፈናቀል አለ። ከሀገር ውጭ ያሉ ወገኖቻችን ተሰደው ካሉበት ሀገር ሳይመቻቸው እየተባረሩ ወደ ሀገራችን እየገቡ ያለበት ተጨባጭ ሁኔታ አለ። ከኑሮ ውድነቱ ጋር በተያያዘ ደግሞ ብዙ ወገኖቻችን የተቸገሩበት የሚበሉት፣ የሚጠጡት፣ የሚለብሱት ያጡበት ተጨባጭ ሁኔታ ስላለ ይህንን ነገር ከራስ በላይ ከፍ በማለት ሰብዓዊነትን በማንጸባረቅ የታረዙትን በማልበስ የታቁትን በማልባት ጎረቤቶቻችን ዞር ዞር እያልን እያየን የቻልነውን ያህል በአቅማችን ለነሱ በመሆን የአብሮነት ስ በዓል ማድረግ ይኖርብናል። በክብረ በዓሉ ላይ የተገኙት በምክትል ከንቲባ ማዕረግ የአዲስ አበባ ከተማ አስተዳደር ማዘጋጃ ቤት ስራ አስካጅ አቶ ጥራቱ በየነ የኢድ አልአድሃ አረፋ በዓል የመተሳሰብና የመደጋገፍ በዓል ነው ሲሉ ተናግረዋል። ሕዝበ ሙስሊሙም ለታላቁ የሕዳሴ ግድብ ላበረከተው አስተዋጽኦም ምስጋና አቅርበዋል። በዛሬው ዕለት ይህንን በዓል በደመቀ ሁኔታ እንደዚህ ተሰባስባችሁ ስታከብሩ በዓሉ የፍቅር የአብሮነት እንደዚሁም ኢትዮጵያ ሀገራችን የሕዳሴ ግድቡን ሁለተኛ ዙር ውሃ ሙሌት አጠናቃ በተለይ ደግሞ እናንተ ሙስሊሞች ባለፈው በዓል ወቅት የሕዳሴ ግድቡ የእኔ ነው በሚል መሪ ቃል ጭምር ለኢትዮጵያ ያላችሁን አጋርነት የኢትዮጵያ ያላችሁን ቆራጥነት ያሳያችሁበት በመሆኑ ሙስሊም ወንድሞቻችንና እህቶቻችን በዓለም አቀፍ መድረክ ሁሉ ላደረጋችሁት አስተዋጽኦ በራሴና በከተማ አስተዳደሩ ስም ላመሰግናችሁ እወዳለሁ። በዓሉ የሰላም የጤና እንዲሆንላችሁ እመኛለሁ። በዛሬው ዕለት በርካታ የእስልምና እምነት ተከታዮች በተገኙበት በአዲስ አበባ ስታዲየም እና በዙሪያው በሚገኙ ጎዳናዎች እንዲሁም በከተማዋ ልዩ ልዩ ስፍራዎች ነው 1442ኛው የአረፋ በዓል የተከበረው። የአዲስ አበባ ከተማ ፖሊስ ኮሚሽን በድረ ገጹ እንደገለጸው በዓሉ ካለምንም የጸጥታ ችግር ተከብሯል። ለአሜሪካ ድምፅ ጸሐይ ዳምጠው ከአዲስ አበባ በተያያዘም የኮቪድ-19 ወረርሽኝ ከተከሰተ ወዲህ ለመጀመሪያ ጊዜ የኢድ አልአድሃ ባህል በአዋሳ ከተማ መስቀል አደባባይ አደባባይ ላይ ወጥተው ማክበራቸውን የእምነቱ ተከታዮች ተናግረዋል። የአዋሳው ዘጋቢያችን ዮናታን ዘብዲዮስ ነው ያጠናቀረው። በሐዋሳ ከተማ መስቀል አደባባይ በዓሉን ለማክበር የተገኙት ምብታ ቡድን ሼህ መሀመድ ቱርኬ ቱርክ የዘንድሮ ኤድ አል አድርሃ በዓል ኮቪድ-19 ወረርሽኝ ከገባ በኋላ በአደባባይ በማክበራቸው ደስተኛ መሆናቸውን ተናግሯል። በጣም እጅግ በማሪና በጣም ደስታ በተሞላበት ነው። ምክንያቱም የዛሬ ዓመት የኮቪድ-19 ወረርሽኝ በመጣበት ሰዓት ነው ሁላችንም የሁሉም ሃይማኖት የእስላም ክርስቲያኑም በቤታችን በነበርንበት ሰዓት ነው። የዘንድሮ ገ ደግሞ ይኸው አደባባይ ላይ ወጥተናል። መከላከሉም በዛ እንዳለ ሆኖ ማለት ነው። አደባባይ ላይ ወጥተናል። አደባባይ ላይ ወጥተን ስላታችንን አቶ መሀመድ ዩስፍ ደግሞ የዘንድሮ በዓል የተለየ ነው ሲሉ ገልጿል። የዘንድሮ በዓል ታምናው በጣም የተሻለ ነው። ምክንያቱም ዘንድሮ እንግዲህ ያው ተገናኝተናል። መፍታሁ ድን ሼህ መሐመድ የሕዳሴ ግድብ ሁለተኛ ሙሌት ከተጠናቀቀ በኋላ የሚከበር በዓል መሆኑ የፈጠረባቸውንም ተናግሯል። እጅጉን ውስጥ በጣ በጣም ደስታን ይሰማኝ። ምክንያቱም ሁለት አንድምታዎች አሉት። አንደኛ ኢዳችን ነው። ሁለተኛ ደግሞ በጣም በጉጉት እና በፍቅርና በእንዴት ብዬ ልግለጸው ቃላት ነው የሚያጥረኝ እንደ አይናችን ብሌን የምንጠብቀው እንደ ሕይወታችን የምንሳሳለት የሕዳሴ ግድባችን የተሞላበት ሁለተኛ ዙር የተሟላበት ጊዜ ነው ሁለቱም በዓል ነው ለእኛ ማለት ነው። ይሄ ነው ደስታችን። አቶ መሐመድ ዩስፍም የእሳቸውን ሀሳብ ተጋርተዋል። ሁለተኛ ድርብ ደስታ ነው የሚሰማን አባይ ሁለተኛ ሙሊት የሞላበት ዓመት ነው። አጋጣሚ በአባይ ሙሊት ማግስት በመሆኑ ሁለት ደስታ ሁለት በዓል ነው የምናከብረው እንደ ኢትዮጵያውያን። አቶ መሐመድ ዩስፍ ለግብፅም መልእክት አስተላልፏል። ሃይማኖት ሽፋን ሊሆን አይችልም ለጥላቻና ለወንጀል ለግብ። ሃይማኖት እንደውም ወደ ጥሩ ቀና መንፈስ ነው የሚመራው አብረን መካፈል የኢትዮጵያ ቋ ጋር የሚወደውም ነው ሃይማኖቱም ጋር አብሮ የሚሄድ ነው። አብረን ጠቀም ነው ያልነው። ፈጣሪም በሁለቱም ሃይማኖት ይሄንን ነው የሚፈቅደው። ወንዙ ከእኛም ቢሆን የእኛ ነው ብለን አልተኩራራንም። አብረን ጠቀም ብንላቸውም ሊገባቸው አልቻልንም። ራሳችንም ዝቅ አድርገን ብንሞከራቸውም አንዴ ልባቸው ላይ የበቀለ ችግር ስላለ አሁን ወርቅ ብናነጥፍላቸው እሺ ብለው የሚቀበሉ አይደሉም። ስለዚህ የእነሱን የሺህ አመቱን ችግር ሙስሊሞች በደንብ በጠልቅ ይልቅ እንረዳለን እኛ ሰዎቻቸው ላይ ነው። እኔ አሁን የተማርኩ ለምሳሌ አዝሐር ነው። ለኢትዮጵያ ያላቸውን አመለካከት በጥልቅ እናውቀዋለን። ከህገ መንግስታቸው ጀምሮ ከህፃንስ ታዋቂ አባየኛ ነው ብለው ነው ከህፃንነት ጀምሮ የሚያስበው። ኢትዮጵያ የሚባል አያውቁም። ኢትዮጵያ ሲነሳ ጸጉራቸው ይቆማል። ስለዚህ እንደውም ሙስሊሞች ይበልጥ የእነሱን ማንነት እያወቅ ነው የመጣንበት ጊዜ ነው አሁን ምክንያቱም ከሀገር በላይ ምንም የለም። በአሉ አብሮነትን የምናጠናክርበት ነው ስሉ አስተያየት ሰጮች ተናግሯል። ለምሳሌ የሰላምን ጥቅም ብናስብ ሶሪያን የመንን፣ ሊቢያን ማስብ እንችላለን። ሁልጊዜ ሩምታ ነው፣ የጥይት ሩምታ ነው፣ የቦም ፍንዳታ ነው፣ ዋይታ ነው። አውዝ ብላይ ሁልጊዜ ነው። ኢትዮጵያ ግን እዚህ ነገር የለም። ይሄን ልናመሰግን ይገባል አምላካችን ማለት ነው። አሁንም የመጣብንን በአንድነት ስንመክት፣ ከውጪ ያለን ትንኮሳ፣ ከሀገር ውስጥ ያለን ትንኮሳ ስንቀለብሰው፣ በአንድነት ስንሆን፣ አንድነት ስንፈጥር ሰላም ይረጋገጥልናል ማለት ነው። ሰላማችን ስናረጋግጥ ደግሞ እርግታችን ይፋጠናል ማለት ነው። ኢትዮጵያውያን ለሰላም ቅድሚያ እንድትሰጡ ያሳሰቡት በሐዋሳ ከተማ የቢላል መስጅድ ኢማም ሀጂ አሊ ሀሰን ናቸው። ለእስልምና እምነት ተከታዮችም የእንኳን ያደረሳችሁ መልእክት አስተላልፈዋል። በዓሉ ያው ትልቅ መልእክት አለው። አንዱ ተካፍሎ መብላት እርድ በጣም ይወደዳል። በዚህ በዓል ላይ ያረዱትን አንድ ሶስተኛውን ለጎረቤት ለድሃ ማካፈል እና ልብስም አዲስ ልብስ የገዙ እንደ ተቀያሪውን ለደሃዎች ማካፈል እና ሙስሊሞች ተገናኝተው ፈጣሪያቸውን አወድሰው በሰላም ለሀገራቸው ጸሎት አድርገው ሰላምንም መልእክት አስተላልፈው የሚለያዩበት ምትባል ነው። ይሄ የእስልምና እምነት ተከታዮች በዓሉን ሲያከብሩ ዱአ በማድረግ የተቸገሩትን በመርዳትና አንድነትን በማጠናከር ሊሆን እንደሚገባ የእስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ተቀዳሚ ሙፍቲ ሀጂ ኡመር ኢድሪስ ማሳሰባቸውም ተዘግቧል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዴዎስ ሐዋሳም። ዮናታንን እናመሰግናለን። አድማጮች አሁን ደግሞ እስቲ ወደ አምቦ እንውሰዳችሁ። በአምቦ የሚገኘው ዘጋቢያችንና ኮር መልካ በአንድ ቤተሰብ ቤት በመገኘት የበዓሉን አከባበር ታድሟል። የቤተሰቡ አባላትና ጎረቤቶች በዓሉ ሲከበር የሌላቸውን በመርዳት መሆን ይገባዋል ሲሉም አሳስበዋል። እንደሚከተለው ይቀርባል። አሰላሙ አለይኩም አድማጮች የኢዳላ ዳሃ በዓልን እያከበርን የምንገኘው በአቶ በሽር አህመድ ቤተሰብ ጋር ነው የአቶ በሽር አህመድ ቤተሰቦች እንዲሁም ጎረቤቶቻቸው ተሰብስበው አንድ ላይ በጋራ የኢዳላ ዳሃ በዓልን ሲያከብሩ ነው ያገኘ ናቸው ስሜ በሽር አህመድ ይባላሉ የመኖሩ አምቦ ከተማ ነው። በዓሉ በጣም ጥሩ ነው። ኢድ አላዳ በዓልን ላንተ ልዩ የሚያደርገው ምንድነው? በዓሉ እንዴት ተከበረ እስቲ ንገረኝ። በዓሉ በጣም ደስ የሚሆነው የተከበረው አልሐምዱሊላህ፣ ያው በዓሉን ስታከብር የተቸገሩ ወንድሞቻችን እያስታወስ ነው የምታከብረው። ልዩ የሚያደርገው የአባይ ወንዝ ከተሞላ በኋላ በዓሉ ማክበራችን በጣም ደስ ይላል። አልሐምዱሊላ በዓሉ ደብል አድርጎታል። እስቲ ኢድ አላዳ ሲከበር እንዴት ነው የምታከብሩት? ኢድ አድሃ የምታከብረው ያው ሰብሰብ ብላችሁ ላይ ነው የምታከብረው። ያለህን ትካፈላለህ ያለህን ምግብ በካርዱ ላይ የሚገኘውን ሶስት ታካፍልና አንደኛው ለዳህጉሩ ትሰጣለህ፣ አንደኛው ከነሱ ጋር ትበላለህ፣ አንደኛው ቤተሰቦችን ትችላለህ ማለት ነው። ለመላው ኢትዮጵያ ሕዝብ ወርቶ ሙስሊሙ ማህበረሰብ እንኳን አደረሳችሁ። ላለው መልካም በዓል ይሁንላችሁ። ስኔ አይነን በሽሪ ይባላል። ክፍለ አራት በዓል አሪፍ ነው። ያለው ለሌለው ከራሱ ላይ እያከፈለ በመስጠት ጠዋት ተክቢራ እያለ ወደ መስጊድ እሺ ሰን መለስ በመንዙ ጠቅላላ ለሙስሊም ማህበረሰብ እንዳለ መልካም ባል ማለት ፈልጋለሁ። እና ለጓደኞች ሙኒራ ሙዘሚ ልባላለሁ። ካምቦ ኢሉዋረክ አላህ ይባርክ። ደስ ይላል በጣም። ማሻአላ የቤት ቤት ነው። ያክስቴ ቤት መጥቼ ነው ያለ ነው። ዚያራ መተን ነው። ማሻአላ በጣም ደስ ይላል። ለመላው ሙስሊም እንኳን አደረሳችሁ እላለሁ። በዓሉ በአሪፉ እርስ በርስ በመረዳዳት ባለን አቅም ከእኛ በታች ላሉት እርስ በርስ በመረዳዳት አንድ ላይ በመብላት አብሮ በመጠጣት ይከበራል። በአሪፉ ብቻ አሪፍ ነው። ማሻላ የዘንድሮ ምንድን ነው አዲስ ልዩ የሚያደርገው አሪፍ የሚያደርገው የአባይ ግድብ በተመለከተ ነው። በአሪፉ በመጠናቀቁ በአረፋም በአሪፉ አክብረናል እና በጣም ደስ ይላል። ኢድ ሙባረክ፣ ኢድ ሙባረክ ለሁሉ ለመላው እስልምና ተከታይ ኢድ ሙባረክ። አለይኩም ሰላም። በዓሉ እንዴት እየተከበረ ነው? በዓል በጣም በልዩ ሁኔታ እያከበርን እንገኛለን። የበሽር ጎረቤት ነኝ እና በልዩ ሁኔታ ነው የዘንድሮን የኢዳላድሃ እያከበርን የምንገኘው ማለት ነው። የዘንድሮ የኢዳላድሃ በዓል ከሌላው ጊዜ በተለየ ልዩ ሊያደርገው የሚችለው ምንድነው? የአባይ ሙሊት ሁለተኛ ዙር መጠናቀቁን ተመልክቶ በሰው ላይ ያለው ስሜት በጣም ልዩ ነው። ሰው ላይ የምታየውም ፊት በጣም ደስ በሚል ሁኔታና በልዩ ሁኔታ እያከበርን እንገኛለን ማለት ነው። እስቲ መልእክት አስተላልፍ። አንተ ወጣት ነህ፣ እንደ አንድ ወጣት ላስተላልፍ የምችለው መልእክት ምንድን ነው? በአሁኑ ሰዓት እንደሚታወቀው ኢትዮጵያ የተለያዩ ሁኔታዎችን እያስተናገደች እንገኛለን እና ወጣቱ ደግሞ ቆም ብሎ በማሰብ እና ስሜታዊ ሳይሆን እያንዳንዱን ነገር በተረጋጋ መንፈስ በመረዳት ተረጋግቶ ጊዜውን እንዲያሳልፍ ነው ላስተላልፍ መልእክት እንኳን አደረሳችሁ ማለት እምፈልጋቸው ለመላው የዓለም ሕዝብ የእስልምና ተከታዮች በሙሉ እንኳን አደረሳችሁ ልፈልጋለሁ። ሄሎ ኡስታዝ እንዴት ነዎት? አልሀምዱሊላህ ሰላም ነው። ഇരു മുബ ഇ አሁን የምንገኘው በአቶ በሽር ቤት የኢድ አል አድሃ በዓልን እያከበርን ነው። መርሀባ፣ ለምን እንደሚከበር የኢድ አል አድሃ ወይም አረፋ በዓል አጭር ነገር እንዲነግሩኝ ነው። መርሀባ ህ የሚከበረ ኢብራሂም ዐለይሂ ሰላም ልጅ ልጃቸው ኢስማኢልን አላህ ተባረከ ወተዓላ እረዱ ብሎ ባዘዛቸው ሰዓት ያለምንም አቅማማት የወለዱት ልጃቸውን ለአላህ ብሎ ለማረድ ትዕዛዝ ለመፈጸም ዝግጁ ሆነው አንገቱ ላይ ቢላ ያበሉ አላህ ተባረከ ወተዓላ በጅብሪል ሲቪል አማካኝነት ከተላካላቸው በዚህ ፈተና እንዲያልፉ አገረታቸው። ወከዛሊካ ሁሉም ሙስሊም አላህ ተባረከወተዓላን የሚያመሰግንበት ቀን ነው። አላህን ማመስገን ነው። አላህ እኛ ላይ የዋሉ ጸጋው ተቆጥሮ አይዘልቁም። ኢማን፣ ገንዘብ የተለያዩ ነገሮችን ሰጥቶናል። እነዚህ ተቆጥሮ የማያልቁ ስጦታዎችም ያ ደግሞ አላህን ከምናመሰግናባቸው ተግባሮች መካከል አንዱ ነው። በአላህ ስም እርድን በመፈጸም ምስጋናችንን እንገልጻለን ማለት ነው። ተጨማሪም ደግሞ ስለ ሰይድና ኢብራሂም እናስታውስበት ቀን ይሆናል ማለት ነው። Allah was Washington, Allah Allah akbar. Allah Allah Allah Allah Allah ነው የምንመልሳችሁ። በኮቪድ-19 ቫይረስ ስርጭት ምክንያት ባለፈው ዓመት ሰብሰብ ብለው በዓልን ለማክበር ያልቻሉ የዋሽንግተን ዲሲ እና አካባቢዋ ትውልድ ኢትዮጵያውያን የእስልምና እምነት ተከታዮች ዘንድሮ ግን ተሳክቶላቸዋል። ዛሬ ረፋዱ ላይ በ ሪክ ሮክ መናፈሻ የተገናኙት ትውልድ ኢትዮጵያውያን በዓሉን በሚያከብሩበት አፍታ ስለ ሀገራቸው መልካም መልካሙን እንደሚመኙ የተቸገሩትንም እንደሚያስቡ ተናግረዋል። ሀብታሙ ስዩም ከተወሰኑት ጋር ቆይታ አድርጓል። አምና በዚህ ሰዓት ክሪክሮክ ፓርክ በጸጥታ ተውጦ ነበረ። ታዋቂው መናፈሻ የኮሮና ቫይረስ መዛመትን ለመከላከል ሲባል ለሕዝባዊ በዓላት እንዳይውል በመደረጉ ዛሬ በዚያ ያገኘኋቸው ኢትዮጵያውያን በአብሮነት ኢዳላዳን የመሰሉ በዓላትን ማክበር ሳይችሉ ቀርተዋል። ዘንድሮ ዳግም ለመታየት በቅተዋል። ሼህ ካሊድ መሐመድ ኡመር የዋሽንግተንና አካባቢዋን ትውልድ የኢትዮጵያ የእስልምና እምነት ተከታዮች ለበርካታ ዓመታት ያገለገሉ የሃይማኖት አባት ናቸው። አንድ አመት ተኩል አካባቢ ይሄ በዲሲና አካባቢ ያለው ሙስሊሙ ማህበረሰብ እንደዚሁም በአጠቃላይ በኖርዝ አሜሪካ ያለ ነው ተሰባስበን መስገድ አልቻልንም ለኢዳችንም በመስጊዳችንም ተሰባስቦ መስገድ አልተቻለም፣ ባለው የኮቪድ ወረርሽኝ ምክንያት ዘንድሮ እንግዲህ የዚያ አሁኑ የዒድ 1442ኛውን አላህ ስብሃነሁ ወተዓላ ብሎልን በአብዛኛው እንደምታውቁት የአሜሪካ ስቴቶች ማህበረሰቡ በአጠቃላይ የተከተበበት ሁኔታ አለ። በዛም መሰረት እንግዲህ የዲሲን መንግስት አስፈቅደን በዚህ ቦታ ላይ ቀደም ብለን እንደምንሰባሰበው እንድንሰግድ ፈቅደውልን ዛሬ ከአላህ ስብሃነሁ ወተዓላ ችሮታ በታች የአሜሪካ በተለይም የዲሲ ገቨርንመንት ፍቃድ አግኝተን ይኸው በመሰባሰብ ዛሬ ኢዳችንን በዚህ ሜዳ ላይ አክብረናል። ሼህ ካሊድ ኢድ አል አድሃ በምዕመናን ዘንድ ትልቅ ቦታ የሚሰጠው የመሥዋዕት በዓል መሆኑን አስታውሰው በሀገር ውስጥም ሆነ በውጭ ሀገራት የሚኖሩ ኢትዮጵያውያን ለሀገሪቱ መልካም እንዲጥሩ መልእክት አስተላልፈዋል። አላህን አብዝተን የምናወድስበትና የምናመሰግንበት በዓል ነውና እዚህም ያሉ ሙስሊም ምዕመናን አገር ቤትም ያሉ ሙስሊም ምዕመናን በዚህ አጋጣሚ ድሆችን እንዲረዱ እንዲያግዙ አደራ ላለሁ። ደስታን የጋራ እንድናደርግ ዝምድናን እንድንቀጥል በተለይ ደግሞ በአሁኑ ጊዜ በዓለማችን ላይ ያለው ይሄ ወረርሽኝ ስላለ ጥንቃቄውንም እያደረግን ወደ ጌታ ወደ አላህ ስብሐንሁ ወተዓላ ተማጽኖ አድርገን አላህ እንዲያነሳልን መማፀን እንዳለብን ነው። ከዛም በተረፈ በተለይ በሀገራችን በአሁኑ ጊዜ ያለው የሰላም እጦት ጉዳይም አለ። ሁሉም ምዕመናን ወደ ጌታ ወደ አላህ ስብሓነሁ ወተዓላ ፊቱን በማዞር አላህ ስብሓነሁ ወተዓላ ለዛች ሀገር ሰላምን እንዲያመጣለት እንዲማጸኑ አደራላለሁኝ። ኡስታዝ መብሩክ ሙሐመድ ያለፈው አንድ ዓመት ከስድስት ወር በሰዎች መካከል የፈጠረውን መራራቅ አስታውሰው ዳግም ከህዝበ ሙስሊሙ ጋር በዓሉን ለማክበር መቻል የተወባቸውን ልዩ ስሜት ካጋሩን የሥነ ሥርዓቱ አስተባባሪዎች መካከል አንዱ ናቸው። በጣም ያስፈራ ወቅት ነበረ። ና እኛ ደግሞ ይሄ ፈርስ ዝራ ፋውንዴሽን በየአመቱ ኢድ ሰላት እንዲ እንዳየኸው ተሰባስቦ ነው ማህበረሰቡ የሚሰግደው በአንድ ላይ ና ለአመት ተኩል ያህል አልተገናኘንም፣ አልተሰባሰብንም። ሁሉም በየቦታው በየቤቱ ነበር የሚሰግደው ኢቨን መስጂድ ውስጡ ላ አይሰግድም ነበረ እና ዘንድሮ ያው እኛ ፈርስ ዝራ እናዘጋጅ ብለን ማሻ አላህ በዚህ አዘጋጅተን በእውነቱ ሰውም ተነፋፍቆ ነበረ በጣም እና ያ ሁላ ነገር አልፎ ሰው ለመታየት ሁላ ሰው ስታይ እየራክ የምትሄደው ሁላ ያ ሁላ ነገር አልፎ ዛሬ እንደ ዛሬ እንደዚህ ተሰባስበን ስታየው ያው አላህን ማመስገን ነው። አልሐምዱሊላህ ረብልዓለሚን። ኢትዮጵያና ኢትዮጵያንን ጉዳይ በትኩረት ለሚከታተለው ኢትዮጵያንን በሚመለከቱ ዘመቻዎች ውስጥም በንቃት ተሳታፊነት ለሚታወቀው አብደላ ተክቢር ይበዓል፣ ድር በዓል ነው የዛሬ የአረፋ በዓል ሁለት ድል ነው። አንደኛ አገራችን ኢትዮጵያ ለረጅም ጊዜ ሁላችንም አይምሮ ውስጥ ያለና ስንታገልለት የነበረ ድምጻችን ስናሰማለት የነበረው የሁለተኛ ሙሊት በሰላም መጠናቀቁ በጣም እጅግ አስደስቶኛል። ለእኔ ዛሬ ድርብ በዓል ነው ማለት ነው። ከትላንትና ጀምሮ ይህንን ምስራች ከሰማው ጊዜ ጀምሮ እጅግ በጣም ስደሰት ነበረ። በእርግጥ ሁሉም የኢትዮጵያ ሕዝብ የሚጠብቀው በአንድነት በጋራ አንድ ላይ በመቆም ምንም ነገር ሳይለየው ለዚህ በተለያየ በሚችለው መልኩ በፋይናንሽያልም ድምፅን፣ በማሰማት በኩም የተለያዩ የዲፕሎማት ስራ በመስራቱን በኩል ሲታገሉ የነበሩ ልጆቿ እንደዚህ ቀን ደርሶ ማየታችን እጅግ በጣም በጣም ደስ ብሎኛል። ነስሪያ አብደላና ቀመሪያ አደም በአከባ ባበሩ ላይ ያገኟቸው እንስት ትውልደ ኢትዮጵያውያን ናቸው። እንዲህ በአብሮነት የሚታሰበው በዓል ኢትዮጵያና ኢትዮጵያውያን ቸር እንዲገጥማቸው የሚመኙበት፣ በጎ ያልሆኑ እሳቤዎችን የሚሞግቱበት እንደሆነ አጫውተውኛል። ኢትዮጵያዊነታችን አንደኛነታችን ነው። ሁለተኛ ነገር ደግሞ ራሱ የኢትዮጵያዊነት ባህላችን ላይክ ቤተሰብነት ነው። ፍቅር ነው እኛ እዚህ ሀገር አክስትና አጎት ከዝን ብለው የሚኖሩ ሰዎችን ያህል ነው። ባዳ ሆነን እንኳን የምንዋደደው የምንተሳሰበው። ና ኢትዮጵያዊነት ይሄን ያህል ቢግ ዲል ትልቅ ነገር ነው ለእኔና፣ እኔ እኮራለሁ አም ፕራውድ ኦፍ በኢትዮጵያዊነቴ በጣም ደስ ይለኛልና ያቺን ኢትዮጵያን አላሁ ስብሓነ ወተዓላ በጥሩ ነገር ከፍ አድርጓት ማየት እፈልጋለሁኝ። ኢትዮጵያ እንሻላ ኢትዮጵያችን፣ አንዳንዶች እንደሚሉት ትፈራርሳለች እንደሚሉት አትፈራርስም፣ ትቀጥላለች። ኢትዮጵያ ሳትፈራርስ ማለት ነው። ሁላችንም በአንድነት ሆነን እንደ ድሯችን በፊት እንደነበር ነው። እኛ ባደግንበት አካባቢ እኔ ሳድግ ምንም አይነት የዘር የጎሳ ልዩነት አልነበረም እና ና ሁሉም አንድ ላይ ነው አብሮ የኖረው ና ማንነትንም ሳትጠይቅ በእንደዚ አይነት ሁኔታ ሻላ እንቀጥላለን እንኖራለን። ይህንን ስነ ስርዓት ያስተባበረው ፈርስት ጅራ ፋውንዴሽን ከ በላይ በሰሜን አሜሪካ ትውልደ ኢትዮጵያውያንን በማኅበራዊ ትስስርና ሰብአዊ ድጋፍ ዘርፎች ሲያግዝ እንደቆየ አይዘነጋም። ለአሜሪካ ድምፅ ሀብታሙ ስዩም ሲልቨር ስፕሪንግ ሜሪላንድ። ዘጋቢዎቻችንን እናመሰግናለን። ወደ ተከታዩ ዘገባ እንለፍ። በእስልምና እምነት ተከታዮች ዘንድ የኢድ አልአድሀ አረፋ በዓል እየተከበረ ይገኛል። በዋዘ ሙያው መኖሪያቸውን በተለይ በዩናይትድ ስቴትስ ያደረጉ ትውልደ ኢትዮጵያውያን የእስልምና እምነት ተከታዮች ያስተባበሩት ለየት ያለ የገንዘብ ማሰባሰቢያ መርሃ ስነ ስርዓት ተካሂዷል። በዋነኝነት በማህበራዊ መገናኛዎችና በበየነ መረብ አውታሮች ላይ በተደረገው ስነ ስርዓት ትውልደ ኢትዮጵያውያኑ በሚሊዮን የሚቆጠር ብር በአባይ ወንዝ ላይ ግድብ እየገነባች ላለችው ሀገራቸው አበርክተዋል። ሀብታሙ ስዩም የዚህን እንቅስቃሴ አስተባባሪ ከሆኑት የአረቡ ዓለም በግድቡ ዙሪያ ያለውን እይታ እንዲያሰፋ ለማገዝ እየጣሩ ካሉት መካከል አንዱ የሆኑትን ኡስታዝ ጀማል በሽርን አነጋግሯቸዋል። በአባይ ወንዝ ላይ በመሠራት ላይ ያለውን የኢትዮጵያ ህዳሴ ግድብን በተመለከተ የቅርብ ዓመታት የድጋፍና የተቃውሞ አውድማ ሆኖ በማገልገል ላይ ያሉት የማኅበራዊ መገናኛ ገጾችና የኢንተርኔት አውታሮች ናቸው። ትውልደ ኢትዮጵያን የእስልምና እምነት ተከታዮች ግድቡን በተመለከተ በአረቡ ዓለም ያሉ እይታዎችን ለመፈተሽ የከፈቱት አውታር ከነዚህ መካከል ይጠቀሳል። ስሙም የአባይ ንጉሶች ይባላል። ኡስታዝ ጀማል በሽር በዚህ የምስል ገጽ ላይ በሺዎች የሚቆጠሩ ሰዎችን ሲያነቁ ይውላሉ። የአረብኛ ፕሮግራሞችን በተለይ ወንድም መሐመድ አልዓሩሲ በአልጀዚራ በሌሎችም የአረብ ቻናሎች ላይ ቀርቦ የሚያደርጋቸውን ፕሮግራሞች በመተርጎም ነበር መጀመሪያ የተጀመረው። ከዛ በኋላ ግን በአረብኛው እኛም ችሎታው ያለን ሰዎች ሌሎችም ተጠራርተን በአንድ ላይ እኛም ማገዝ ጀመርን። እሱን በአረብኛም የተለያዩ ሚዲያዎች ላይ እንሞግታለን። ከዛም ያን በመተርጎም ብቻ እንዳንቆም እኛስ ራሳችን ለምን የአረብኛ ሚዲያ አይኖረንም? ብለን በዚሁ ሙሉ ከኒል በሚለው ወይም የናይል ንጉሶች በሚለው የአረብኛ ቻናልም ከዚሁ ጋር አብረን እንሰራለን። ስለዚህ በውይይታችን ሂደት ይህንን ባወቅን ጊዜ የግድ የአረብኛ ቻናል እንደሚያስፈልገን አመንን። በጣም ብዙ በዚህ ቦታ ላይ የውጭ ጉዳይ ሚኒስትሮችንም ሌሎችንም ለማሳመን የሞከር ነበር። ስለዚህም የተወሰነ ስራ ተሰርቷል። በዚህ ለምሳሌ ፋና አረብኛ ፕሮግራም መጀመሩ የኢትዮጵያ የአረብኛ ፕሮግራሙን ማጠናከሩ ምናምን ከዚህ የመጡ ናቸው። እኛም ደግሞ በጣም በሚገርም ሁኔታ የአረብኛውን ቻናል ብዙ የአረቦቹ ሰዎች እየገቡ የመወያየትም እድል ከፍተን ስልካችን አስቀምጠን ስለምናደርግ ለየት ብሎ በጣም ጥሩ ነገሮች እየተሰራ ነው። በመገንባት ላይ ባለችው ግድብ ሰበብ አለም አቀፍ ውዝግብ ውስጥ የገባችው ኢትዮጵያ ግድቡን ለመጨረስ የሚያስፈልገውን ከ4 ቢሊዮን ዶላር በላይ ገንዘብ በዋነኝነት ለማግኘት የወጥነችው በህዝብ መዋጮ ነው። በሰሜን አሜሪካ የሚኖሩ ትውልድ ኢትዮጵያንም የብዙሃን ትኩረትን ያገኘውን የድጋፍ ማሰባሰብ መርሃ ግብር ለመጀመር የተነሱት አስር ዓመታትን የዘለቀው ትብብር አካል ለመሆን ነበረ። የተለያዩ ገንዘብ ማሰባሰብ ሂደቶች የተሞከሩ ሂደቶች አሉ። ከዛ ውስጥ አንዱ አምባሳደር ፍጹም አረጋ፣ በዋሽንግተን ዲሲ የኢትዮጵያ አምባሳደር፣ እዚህ ቢሯቸው ላይ የዒድ ፕሮግራም ባለፈው ኛ የዒደል ፍጥር ላይ አንድ ላይ የኢፍጣር ፕሮግራም አድርገን ነበር። እና በሱ ላይ አነሳን፣ ለምን ደግሞ በሙስሊሞች እና የሙስሊሙን ኮሚዩኒቲ ቤዝ ያደረገ ነገር አንሞክርም ሲባል፣ እኔ ደስ የሚለኝም ሁሌም ቢሰራ ጥሩ ነው ምለው፣ እንደዚህ በግሩፕና በሃይማኖትም በምንም ተሰባጠረን ብንሆንም፣ ነገር ግን አንድ ላይ ደግሞ ብንሰራ የተሻለ ነው የሚል ነው ሁሌ እኔ ስሜቴና፣ ስለዚህ ያንን ሀሳብ ብንወስደውም ፕላትፎርሙን የኢትዮጵያን ሙስሊም አሶሲሽን የሚለው አንድ ድርጅት የራሱ ከታክስ ነጻ የሆነ እንደገና የኤንጂኦ ፍቃድ ያለው ተአማኒነት ያለው ድርጅት ከመሆኑ አንፃር እሱን በበድር ኢትዮጵያ በሚባለው ድርጅት በሱ ጥላ ስር በሱ ሆኖ ጎፈንድሚ ነገር ግን ስራው እንዲሰራ ጀመርን። የገቢ ማሰባሰብ መርሃ ግብሩ የመጀመሪያ እቅድ ሃምሳ ሺህ የአሜሪካን ዶላር ማሰባሰብ ነበረ። የእንቅስቃሴው መጀመር የአረቡ ዓለም በሚያዘወትራቸው የዜና አውታሮች ዘንድ ትኩረት ማግኘቱ ተጨማሪ ሰዎች እንዲረባረቡ ግፊት መፍጠሩን ውስታዝ ጀማል ሽር ያስታውሳሉ ይህ መነቃቃት የኋላ የኋላ አንድ ወር ባልሞላ ጊዜ ውስጥ አምስት መቶ ሺህ የአሜሪካ ዶላር በኢትዮጵያ ከ20 ሚሊዮን ብር በላይ ነው እንዲሰበሰብም አስችሏል አምስት መቶ ሺህ ላይ እየደረስን እያለ በመሃልም በጣም የሚገርሙ የሚገርሙ ሰዎች ነበሩ እየመጡ ለምሳሌ እዚህ ቦታ ላይ በጣም ከልቤ ላመሰግን ወደው ወንድም ደስታ ገላጋይ ዘውዴ አቶ ገላጋይ ዘውዴ ልጅ እንደዚህ አድርጋችሁ ለምሳሌ አርባ ሺ ከሰበሰባችሁ እኔ ሌላ አርባ ሺ ማች አደርጋለሁ እንደዚህ አይነት በጣም የሚገርም የሆነ ድንቅ የሆነ ኢትዮጵያዊነት የታየበት የሆነ ማነቃቂያ ነገሮች እየመጡልን በዚህ አይነት መልኩ በእሳቸው በኩል ወደ መቶ ሺህ ብር የሚጠጋ እንደዚህ አይነት ማበረታቻ በግለሰብ ደረጃ ድንቅ ነገር ኢትዮጵያዊነትን ያየንበት የሆነ ዘመቻ ያደረግን አሁን መጨረሻ ላይ የሚገርምህ ወንድሜ ሀብታሙ፣ ወደ አራት መቶ ሀምሳ ምናምን አካባቢ እያለን ወይም ስልሳ አካባቢ እያለን ሰማንያ ሺህ ከሰበሰባችሁ እኔ መቶ ሺህ ብር እሰጣችኋለሁ የሚል ሌላ ኦፈር መጣለን በዚሁ ጋሽ ደስታ ገላጋይ በኩል የቤተሰብ ሌላ አንድ እህት ጠርተውልን እና በዚህ አይነት መልኩ ይህንን ቻሌንጅ ወስ ወስደን እነሆ ትላንትና በምሽቱ ከስድስት መቶ አስር ሺህ በላይ ሰበሰብን። ሰው ከአምስት መቶ ሺህ በኋላም ወደ መቶ አስራ ምናምን ሺህ ውስጥ ገብተናል ማለት ነው። ይሄ ማለት ሌላ ያ ቃል የተገባልን መቶ ሺህ ብር በሚመጣበት ወቅት ከሰባት መቶ ሺህ ብር አለፍን ማለት ነው። ትውልድ ኢትዮጵያውያን የእስልምና እምነት ተከታዮች ያስተባበሩትና የሌላ እምነት ተከታይ የሆኑ ኢትዮጵያውያንም በጋለ ስሜት ተሳትፎበታል በተባለው የገቢ ማሰባሰብ ዘመቻ ውጤት ደስተኛ መሆናቸውን ኡስታዝ ጀማል አክለው ነግረውኛል። በሳቸው እይታ ግድቡ ኢትዮጵያና ኢትዮጵያውያንን ለኢኮኖሚና ፖለቲካዊ ከፍታ የሚያበቃት ጠቃሚ መላ ነው። በግብጻውያንና በሱዳናውያን ዘንድ ግን የኢትዮጵያ ሕዳሴ ግድብ ጉዳይ ተቀባይነት የሌለው ቀጠናዊ ስጋትንም የደቀነ ነው። ከዘጠና በመቶ በላይ የሚልቀው ሕዝቧ ህልውናው ከወንዙ ጋር የተቆራኘ መሆኑን የምትናገረው ግብፅ እስከ ጸጥታው ምክር ቤት የደረሰ ቅሬታዋን አሰምታለች። የሀገሪቱ መሪ አብደልፈታ አልሲሲ የሀገራቸውን አቋም በተመለከተ ከረር ያሉ ቃላትን እየተጠቀሙባቸው አፍታዎችም አሉ። ያኔ ሰቡር ማሐድሽ ሀያቅደር ያኩድ መስ እኔ በጣም ታጋሽ ነኝ። ይሁንና አንድም ሰው ከግብፅ የውሃ ድርሻ አንዲት ጠብታ ውሃ መውሰድ አይችልም። ካልሆነ ግን ቀጠናው ሊያስቡት ወደማይችል አለመረጋጋት ይገባል። ማንም ሰው ይሄ ከኛ አቅም በላይ ነው ብሎ አያስብም ነው ያሉት። ሱዳንም ኢትዮጵያ ገዢ ውል በሌለበት ሁኔታ የምታካሄደውን የውሃ ግድብ ሙሌት ስራ እንደማትቀበለው ማስታወቋ ይታወሳል። ለአሜሪካ ድምፅ አብታ ሙስዩም ዋሽንግተን ዲሲ ሀብታሙ ስዩምን ለዘገባዎቹ እናመሰግናለን። ወደ ተከታዩ ዘገባ እናልፋለን። የኢትዮጵያ መገናኛ ብዙኃን ባለስልጣን በአዲስ ስታንዳርድ ላይ የጣለውን ጊዜያዊ እገዳ አነሳ። ባለስልጣኑ ከአዲስ ስታንዳርድ ጋር በትላንትናው እለት ውይይት ማድረጉን ተከትሎ እገዳውን ለማንሳት መወሰኑን አስታውቋል። የባለስልጣኑ ዋና ዲሬክተር መሐመድ ኢድሪስ ሁለቱ አካላት ባደረጉት ውይይት መግባባት ላይ መድረሳቸውን ለቪኦኤ ተናግረዋል። አዲስ ስታንዳርድ በህወሓት የሚመራውን ኃይል የመከላከያ ኃይል ብሎ እውቅና እስከ መስጠት በመድረስ የሽብር ቡድኑ አጀንዳ ማራመጃ መድረክ ሆኗል በሚል ሚዲያውን በጊዜያዊነት ማገዱን ማስታወቅ ይታወሳል። እገዳው መነሳቱን በማስመልከት በድረገጹ መግለጫ ያወጣው አዲስ ስታንዳርድ አስቀድሞም እገዳ የተጣለበት ከህግ አግባብ ውጪ መሆኑን ቢገልጽም ባለስልጣኑ በበኩሉ ከሚዲያው ጋር በተያያዘ ያሉ ግልጽ ያልሆኑ ጉዳዮች ቀጣይ መዘዛቸው ስለማይታወቅ እገዳውን አንስቶ ለመወያየት መምረጡን ዋና ዳይሬክተሩ አቶ መሀመድ ተናግረዋል። አዲሱ የሚዲያ አዋጅ በቅርብ ጊዜ የወጣ ከመሆኑ ባለፈ አዋጁ በሚደነግገው መሰረት ገና ቦርድ አለመቋቋሙን የገለጹት አቶ መሀመድ ተቋሙ በሽግግር ላይ ከመሆኑን እና ሀገሪቱም ካለችበት ሁኔታ አንጻር በባለስልጣን ውሳኔዎች ዙሪያ የሚፈጠሩ ክፍተቶች እንደሚኖሩ አምነው በመነጋገር ላይ እየተሻሻሉ እንደሚሄዱ ተናግረዋል። ከዚሁ ጉዳይ ጋር በተያያዘ ቪኦኤ የአዲስ ስታንዳርድን ለማነጋገር ያደረገው ጥረት ለጊዜው አልተሳካም። እንደተሳካ ይዘን እንመለሳለን። ኬኔዲ አባተ ዝርዝሩን ያሰማናል። በበይነመረብ ሚዲያነት የተመዘገበውን አዲስ ስታንዳርድን ከጥቂት ቀናት በፊት ሐምሌ ስምንት በጊዜያዊነት አግዶ የነበረው የኢትዮጵያ መገናኛ ብዙሃን ባለስልጣን እገዳውን ማንሳቱን ገልጿል። ባለስልጣኑ ከአዲስ ስታንዳርድ ጋር በትናንትናው ዕለት ውይይት ማድረጉን ተከትሎ ነው እገዳውን ለማንሳት የወሰነው። የባለስልጣኑ ዋና ዳይሬክተር መሐመድ እድሪስ ሁለቱ አካላት ባደረጉት ውይይት መግባባት ላይ መድረሳቸውን ጠቁመው ባለስልጣኑ በነገው ዕለት ጊዜያዊ እገዳው የተነሳበትን የእውቅና ምስክር ወረቀት ለሚዲያው እንደሚሰጥ ተናግረዋል። ከዚህ በኋላ ኮንቲኒዌ ሲሆነ ፊድባክ የምንሰጣጠበት ሁኔታ በሌላ መልኩ ደግሞ በሀገሪቱ ህግና ስርዓትን ታስከብረው እንደሚሰሩ ያም ያው የሚጠበቅብን ሚዲያውን ሰፖርት ማድረግ ስለሆነ ያን ማድረግ እንዳለብን ተማምነን እነሱ ወደ ኦፕሬሽን መመለስ እንደሚችሉ ለዛ ደግሞ እኛ ያደረግነውን ስብሰባ ሪፈራድ ግን ነገ እንዲቀጥሉ እንደምናደርግ ሰስፔንሽኑን ወይም ገዳው እንደምናነሳ ተነጋግረናል እና የነጉድ ፌዝ ነው የተነጋገርነው። አዲስ ስታንዳርድ ሚዲያ በህዝብ ተወካዮች ምክር ቤት የተላለፈውን ውሳኔ ባለማክበር አንድን የሽብር ቡድን የመከላከያ ኃይል ብሎ እውቅና እስከ መስጠት በደረሰ ሁኔታ የሽብር ቡድኑ አጀንዳ ማራመጃ መድረክ ሆኗል በሚል ነበር ባለስልጣኑ ሚዲያውን በጊዜያዊነት ማገዱን ያስታወቀው። ትናንት በሁለቱ አካላት መካከል በተደረገው ውይይት ላይ የሚዲያው ተወካዮች የትግራይ መከላከያ ኃይል የሚለውን ስያሜ ህግን ለመተላለፍ በማሰብ እንዳልተጠቀሙ ማብራራታቸውንና ባለስልጣኑም በቀጣይነት መወሰድ ስላለባቸው የጥንቃቄ እርምጃዎች አንስቶ መግባባት ላይ መድረሳቸውንም አቶ መሐመድ ለቪኦኤ ገልጸዋል። በተለይ ቃላት አጠቃቀም ላይ ያሉ ክፍተቶች እነሱ ከዛ ፐርስፔክቲቭ ወይም ህግን ከመተላለፍ ፐርስፔክቲቭ እንዳላደረጉት ነገሩት። በተደጋጋሚ የምናያቸው በአንድ አቅጣጫ ብቻ ያተኮሩ ዘገባዎች የሚዲያውን ኳሊቲ እንደሚጎዱ ነግረናቸዋል። እነሱም ያነሱት አንዳንድ ዘገባዎችን ከተለያየ አቅጣጫ አንስተን ስንሰራ፣ በአዘር ሳይድ ደግሞ ከመንግስት ሳይድ ያለውን ሁኔታ ለመረዳት በምንፈልግበት ጊዜ መረጃ የሚሰጥን ችግር አለ የሚል ነገር ነው ያነሱት እና በቂ የሆነ ኢፈርት ማድረግ እንዳለባቸው፣ በተለይ ደግሞ ናሽናል ደህንነት ላይ በተመለከተ ወይም በሚነኩ ጉዳዮች ላይ ለምሳሌ የህዝብ ተወካዮችን እገዳው መነሳቱን በማስመልከት በድረ ገጹ መግለጫ ያወጣው አዲስ ስታንዳርድ ቀድሞውኑም እገዳ የተጣለበት ከህግ አግባብ ውጭ ስለመሆኑ አዲሱን የመገናኛ ብዙኃን አዋጅ የተወሰኑ አንቀጾች ዋቢ በማድረግ አስታውቋል። ከሚዲያው ጥያቄዎች አንዱ የነበረው ከእገዳ በፊት መወሰድ የነበረባቸው እርምጃዎች አልታዩም የሚል ሲሆን፣ ባለስልጣኑ በበኩሉ ከሚዲያው ጋር በተያያዘ ያሉ ግልጽ ያልሆኑ ጉዳዮች ቀጣይ መዘዛቸው ስለማይታወቅ እገዳ ጥሎ ለመወያየት መምረጡን ነው ዋና ዳይሬክተሩ አቶ መሐመድ የገለጹት። እኛውን መታገዳቸው ትክክለኛ ነው ከሚሉ ውስጥ ነው ያለ ነው። ሊኖሩ የሚችሉ ኦፕሽኖችን ማየት ላይ ሊታይ ይችል ነበር የሚል ነው ጥያቄ ያነሱት እነሱ። እሱኛው ጋር ላይ ደግሞ እኛ ያለው ደግሞ ምንድን ነው ይሄ አሁንም ነገም ከነገ ወዲያ አንድ የሚወጣ መረጃ ወይም አንድ ሚዲያ ባህሪ ወይም ፓተርኑ ተመልክቶ በተለይ የሚያወጣው መረጃ በእኛ እይታ ማለት ነው፣ ግልጽ ያልሆኑ ጉዳዮች አሁን እነሱ ጋር ተያይዘን ግልጽ ያልሆኑ ድን ጉዳዮች ነበሩ። ፓተርን ወይም በሞኒተሪንግ ላይ ተመስርተን ስንመለከት የነበረው ማለት ነው በመጨረሻ ያመጣው ቲዲፍ የሚለውን አይነት ወይም ትግራይ መከላከያ ኃይል በሚለው ኮንሴፕት በሚመጡበት ሰዓት ኔክስት ሞቫቸው ፕሬዲክተብል አልነበርም ለእኛ ማለት ነው። ስለዚህ ሰስፔንድ አድርገን መነጋገር መቻል አለብን የሚለውን አቋም አወሰድን። አዲስ ስታንዳርድ በመግለጫው ያነሳው ሌላው ነጥብ ከሕጉ ውጭ በቦርድ ሳይወሰን መታገዱን የሚገልጽ ነው። የኢትዮጵያ መገናኛ ብዙኃን ባለስልጣን ዋና ዳይሬክተር መሐመድ እድሪስ በበኩላቸው አስቸኳይ እርምጃ በሚያስፈልግበት ጊዜ ሕጉ ጊዜያዊ እገዳ መጣልን እንደማይከለክል አመልክተዋል። የአተረጓጎም ክፍተቶችም ሊኖሩ እንደሚችሉ ያነሱት አቶ መሐመድ አዲሱ ሕግ በቅርብ ጊዜ መውጣቱን በመጠቆም በሕጉ ላይ ያሉ ክፍተቶችን ለማሻሻል እየተሰራ እንደሆነ አብራርተዋል። ሕጉ ላይ ያለው ሁኔታ ቴምፖራሪ ሰስፔንሽን ይከለክላል እስካሁን አላመንም። ፐርማነንት ግን እገዳ ላይ በሚሆንበት ጊዜ ግን የቦርድ ሁኔታ ይኖራል። በሌላ መልኩ ምንድነው መሰለ ሎጂካል የሆነው ወይም ትመለከተው የንግግሩ ሁኔታ ነገም፣ ከነገ ወዳም ቢውል ቢያድር የሚያመጣው ተጽዕኖ ከፍተኛ አይደለም የሚባልበት ነገር ከሆነ ያንን ልታይ ትችላለህ። ግን ነገም ከነገ ወዳም በብሔራዊ ጥቅማችን፣ በተለይ ህዝብን ከህዝብ ሊያጋጭ በሚችል ፈተና ሊፈጥን በሚችልበት ሁኔታ ላይ ግን የመጀመሪያውን ሜዥር ሶስት አለ ፈጥነህ ግን ወደዛኛው ሁኔታ ምታ አዲሱ የሚዲያ አዋጅ በቅርብ ጊዜ የወጣ ከመሆኑም ባለፈ አዋጁ በሚደነግገው መሰረት ገና ቦርድ አለመቋቋሙን የገለጹት አቶ መሐመድ ተቋሙ በሽግግር ላይ ያለ ከመሆኑና ሀገሪቱም ካለችበት ሁኔታ አንጻር በባለስልጣኑ ውሳኔዎች ዙሪያ የሚፈጠሩ ክፍተቶች እንደሚኖሩ አምነው ክፍተቶቹ በመነጋገር እየተሻሻሉ እንደሚሄዱ ተናግረዋል። ከዚሁ ጉዳይ ጋር በተያያዘ ቪኦኤ አዲስ ስታንዳርድን ለማናገር ያደረገው ጥረት አልተሳካም። የኢትዮጵያ መገናኛ ብዙሃን ባለስልጣን በአዲስ ስታንዳርድ ላይ ጊዜያዊ እገዳ ከጣለ በኋላ ሁሉም ሚዲያዎች ከህወሀት ጋር በተያያዘ የትግራይ መከላከያ ኃይልና የትግራይ ክልል መንግስት የሚሉ ስያሜዎችን እንዳይጠቀሙ የሚያስጠነቅቅ መግለጫ ማውጣቱ ይታወሳል። ለአሜሪካ ድምጽ ኬኔዲ አባተ፣ አዲስ አበባ። ኬኔዲ አባተን ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን እንወስዳችኋለን። ወደ ኬንያ ነው የምናመራው። ቀደም ብሎም ቢሆን ሴት ስደተኞች የትምህርት እድል በበቂ ሁኔታ አያገኙም። የዓለም አቀፉ ወረርሽኝ ኮቪድ-19 መከሰት ደግሞ ችግሩን የበለጠ እንዲባባስ ማድረጉን የአሜሪካ ድምፅ ዘጋቢ ብራንዳ ሙልኒያ ከናይሮቢ በላከችው ዘገባ ገልጻለች። አንድ በዩናይትድ ስቴትስ የሚደገፍ የረዴት ቡድን ኬንያ ላሉት ስደተኞች ሴቶችና ልጃገረዶች የመማር ፕሮግራም እያቀረበ መሆኑንም ዘጋቢያችን በላከችው ዘገባ ጠቁማለች። አዳነች ፍሳሄ ታቀርበዋለች። ከናይሮቢ ወጣ ብሎ በሚገኝ ቦታ ላይ ሀያ የሚሆኑ ልጃገረዶች የኮምፒውተር ትምህርት ሲማሩ ይታያሉ። ከእነሱም መካከል ፋርቱም ጋራድ የተባለች የሀያ ዓመት ዕድሜ ሶማሊያዊት ስደተኛ ትገኛለች። አራት ዓመታት በፊት አንድ ሚሊሻ በቤቷ ላይ ጥቃት ከፍቶ አባቷን ከገደለ በኋላ ወደ ኬንያ መሰደዷን ትገልጻለች። በአሁኑ ወቅት ታዲያ ረፊሽ ለተባለው በዩናይትድ ስቴትስ የሚደገፍ የረድኤት ድርጅት ምስጋና ያደረሰውና እርዳታና ትምህርት እያገኘች ነው። ናይሮቢ ካሉት ዘመዷም ጋር ተገናኝታለች። በወረርሽኙ ወቅት ስልክ ተሰጥቶን ከቤታችን ሆነን ስንማር ነበር። መጀመሪያ ላይ በኔትወርክ ግንኙነት ችግርና እና በጎረቤቶች ጩኸት ምክንያት ተግዳሮት ነበረው። ትምህርቱን በጽሞና ለመከታተል በጣም ያስቸግር ነበር። ረፊሽ የተባለው የሬዲዮ ድርጅት ኬንያ ያሉትን ስደተኛ ሴቶችና ልጃገረዶችን የሚረዳው የትምህርት እድል ያለማግኘት እጣቸው ሰፊ መሆኑን በመገንዘብ ነው ተብለዋል። ጠባቂ የሌላቸው ሴቶችና ልጃገረዶች ለአካልና ለወሲብ ጥቃት የተጋለጡ መሆናቸውንም የረድኤት ድርጅቱ አስገንዝቧል። ጀፍሪ ቲጌ በኬንያ የረፉሽ ዋና ኃላፊ ናቸው። ልጃገረዶቹና ሴቶቹ ናቸው ለጾታዊ ጥቃት የሚጋለጡት። በመጨረሻም ከሴተኛ አዳሪነት ጋር በተያያዘ ችግር ላይ ይወድቃሉ። ይህ የኢኮኖሚ ችግር የሚያስከትለው ነው። ረፊሽ ለስደተኛ ሴቶችና ልጃገረዶች መጠለያ ይሰጣል። የትምህርት ዕድልና የክህሎት ስልጠና እንዲያገኙም ያደርጋል። ደራ አናኒያ የተባለች ኢትዮጵያዊ ስደተኛ የሁለት ዓመት ዕድሜ ሕፃን ከነበረችበት ጊዜ አንስቶ ከወላጆቿ ጋር ኬንያ እንደኖረች ትናገራለች። ረፊሽ ሴቶች ራሳቸውን እንዲችሉ በሚያደርገው ጥረት ምክንያት የኮምፒውተር ባለሙያ ለመሆን መብቃቷን ትናገራለች። በባህላዊ አስተሳሰብ ምክንያት ሴቶች ግባቸውን እንዳይመቱ ተሰናክለው ኋላ ሲቀሩ ቆይተዋል ትላለች ደራ። አብዛኞቻችን ሴት ስደተኞች በቤት ውስጥ ተወስነን እንድንቀር ነው የሚጠበቀው። ሴቶች ትዳር መስርተው ልጆች ወልደው ልጆችና ቤተሰብን እንዲጠብቁ ነው የሚፈለገው። ወንዶች ከሴቶች ይልቅ በተሻለ የተማሩ ናቸው። የተባበሩት መንግሥታት ድርጅት የስደተኞች አገልግሎት ዩኤንኤችሲአር ከ80 ሺህ በላይ የሚሆኑ ስደተኞች እና ጥገኝነት ጥያቄዎች በኬንያ ከተሞች እንዲሰፍሩ መደረጉን ገልጿል። ከነሱም ሰማንያ በመቶዎቹ ሴቶችና ልጆች መሆናቸውን በኬንያ የተባበሩት መንግስታት ድርጅት የስደተኞች አገልግሎት ቃል አቀባይ ዩጅን ቢያን ጠቁመዋል። ዘጋቢዎቻችንን እናመሰግናለን። በሀያ ሁለት ሁለት በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ ሲተላለፍላችሁ የቆየውን የአሜሪካ ድምጽ ራዲዮ ጣቢያ ስርጭት ነው ስትከታተሉ ያመሻችሁት። ዝግጅቶቻችንን በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በአት ቪኦኤ አማሪክ የፌስቡክ ገጻችን ላይ በቀጥታ ማዳመጥም መከታተልም ትችላላችሁ። ሃሽታግ ቪኦኤ አማሪክ ብላችሁ ደግሞ በትዊተር ተከተሉን፣ ተወያዩ፣ ተነጋገሩ፣ አስተያየቶቻችሁን አካፍሉን። ስርጭቶቻችንን ከኦዲዮና በተጨማሪም በእጅ ስልካችሁ ቪኦኤ ዶት ሆርን ዶት ሞቢል ላይ ታገኙናላችሁ። ከሰኞ እስከ አርብ በአህዱ ራዲዮ 94 ነጥብ 3 ላይም እንገኛለን። በተጨማሪም ፕሮግራማችንን በሚገባ አዳምጣችሁ አስተያየትና ጥያቄ ካላችሁ ሆርን አት ቪኦኤ ኒውስ ሆርን አት ቪኦኤ ኒውስ የኢሜል አድራሻችን ነው። ጻፉልን። የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ኃይሉ ዋና አዘጋጅ ሰለሞን አባተ። ሳስተናግዳችሁ የቆየሁት ደግሞ ጽዮን ግርማ ነኝ። በየምሽቱን ዝግጅታችንን እያጠናቀቅን በመሆኑ በመጨረሻው ምዕራፍ ላይ ዛሬ የተከበረውን የ1442ኛውን የኢድ አላህዳ አረፋ በዓል ምክንያት በማድረግ አንድ ሙዚቃ እንጋብዛችኋለን። እኛ ከሙዚቃው ጋር እንተዋችኋለን። በእኛ በኩል ሰላም በደናደሩ በነገው ምሽት እንገናኛለን። ቢስሚላሂ ብዬ በስሙ ልብረር አረብኛም ባጀብል ሁሉ እንድነግር ሁቡን ላመላክት ከምስጋና ጋር that's good